ደቡብ ሱዳን ውስጥ ያለው ሁኔታ አሳሳቢ መሆኑን የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር ፊሊፕ ግራንዴ አሳሰቡ። ሚስተር ግራንዴ ዛሬ አዲስ አበባ ላይ መግለጫ በሰጡበት ወቅት ደቡብ ሱዳን ውስጥ ሰላም ለማስፈን የሚደረገው ጥረት መፋጠን እንዳለበትም ጥሪ አሰምተዋል። እስክንድር ፍሬው ተጨማሪ ዘገባ ልኳል። የዓለም የስደተኞች ቀን በሚከበርበት በዚህ ሳምንት የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር ፊሊፖ ግራንዲ ምስራቅ አፍሪካ ናቸው። ዋነኛ ትኩረታቸው ደግሞ በእርስ በርስ ግጭት የምትታመሰው ደቡብ ሱዳን ሆናለች። ዓለም አቀፉን የስደተኞች ቀን በጋምቤላ ከሚገኙ የደቡብ ሱዳን ስደተኞች ጋር ያከበሩት ኮሚሽነሩ በደቡብ ሱዳንም ጉብኝት አድርገዋል። ዛሬ በአዲስ አበባ በሰጡት መግለጫም በአዲስቷ አፍሪካዊት ሀገር ያለው ሁኔታ አሳሳቢ መሆኑን ተናግረዋል። ጁባ ወደ ጋምቤላ የመጣሁት ከጁባ ነው። በደቡብ ሱዳን ሁለት ቀናት ተኩል ካሳለፍኩ በኋላ ነው የመጣሁት እና በዚያ ያለው ሁኔታ በጣም የሚያስጨንቅ ነው። አሁንም ሰላም አልመጣም። ከ12 ሚሊዮን ደቡብ ሱዳናውያን 4 ሚሊዮን ወይም አንድ ሶስተኛ የሚሆኑት ወይ ከሀገራቸው ወይም ደግሞ ከሀገር ውጪ ተሰደዋል። እናም ሊወሰድ የሚገባው እርምጃና ሰላም ለማምጣት የሚደረገው ጥረት ሊጣደፍ እንደሚገባው ከፍተኛ ኮሚሽነሩ አሳስበዋል። በደቡብ ሱዳን ያለው ቀውስ ጉዳይ እንዴት አጣዳፊና አስቸኳይ እንደሆነ ማስመር እፈልጋለሁ። በደቡብ ሱዳን ሰላም ለማምጣት የሚደረገውን ጥረት እንዴት ማሳደግ እንደሚያስፈልግ ሰላም ከማምጣት አንጻር አመራሮቹ ኃላፊነት የተሞላበትን መንገድ እንዲመርጡ ማሳመን እንደሚገባ፣ ልዩነቶችና ክፍፍሎችን በማስወገድ አሳታፊ የሆነ ሂደት እንዲጀምሩ ማበረታታት ያስፈልጋል። በደቡብ ሱዳን ሰላም ለማምጣት እስካሁን ከተደረገው ጥረት በተጨማሪ ምን ሊደረግ እንደሚችል የተጠየቁት ኮሚሽነሩ ያ ጥረት መፋጠን እንዳለበት ነው ያብራሩት። ዘ ሊደርሺፕ ኦፍ ሳውዝ ሱዳን ኒድ ቱ የደቡብ ሱዳን አመራር አሳታፊ ወደሆነ የሰላም ሂደት የሚያደርገውን ጥረት ማፋጠን አለበት። እነዚህ ጥረቶች ምን እንደሆኑ እናውቃለን። ብሔራዊ ውይይት፣ በመጨረሻም ለምርጫ የሚደረግ ዝግጅት፣ እንደዚሁም የተለያዩ ቡድኖችን መድረስና ማሳተፍ የግድ ይላል። ፕሬዚዳንት ሳልቫኪር አሳታፊ የሆነ የሰላም ጥረት እንደሚያደርጉ ነግረውኛል። አሳታፊ ማለት እውነትም አሳታፊ ማለት እንደሚሆን ተስፋ አደርጋለሁ። በግጭቱ ተሳታፊ የሆኑና የሚያገባቸው ወገኖች በሙሉ እንደሚሳተፉ። ከዚህ ውጪ እንደምታውቁት ይህ የእኛ ሥራ አይደለም። እኔ የሰብአዊ እርዳታ ሰው ነኝ። ሰዎች በዚህ አቅጣጫ እንዲሄዱ ግን ማበረታታት እችላለሁ። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር ፊሊፖ ግራንዲ በአዲስ አበባ ቆይታቸው ከአፍሪካ ሕብረት ባለስልጣናት እንደዚሁም ከኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳሌ ጋር ተወያይተዋል። በኢትዮጵያ ስምንት መቶ አርባ ሺህ የጎረቤት ሀገራት ስደተኞች ይገኛሉ። የደቡብ ሱዳንና የኢትዮጵያ ጉብኝታቸውን ዛሬ ያጠናቀቁት ኮሚሽነሩ ወደ ሌላዋ የስደተኞች አስተናጋጅ አገር ዩጋንዳ አምርተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ